አሜሪካ ላይ ምርጫ በተካሄደበት ወቅት ሩሲያውያን በ21 የዩናይትድ ስቴትስ ክፍላተ ግዛት የምርጫ ሂደቶችን በኢንተርኔት እየሰረቡ መግባታቸውን ባለስልጣናቱ እየተናገሩ ነው። ክፍላተ ግዛቱ ባለስልጣኖችና በፌዴራል አገልግሎቶች መካከል በቀላሉ የማይገመት ውጥረት ሰፍኖ እንደነበረ የሚያስረዳ ማብራሪያ ትናንት ለሕግ መምሪያና ለመወሰኛ ምክር ቤት ኮሚቴዎች ተሰጥቷል። የዘጋቢያችን ማይክል ቦውማንን የካፒቶል ሂል ዘገባ አዳነስ ሳይታ ቀርባለች። የምርጫ መሰረተ ልማቶቻቸው ተሰብስረው እንደነበር በይፋ ያመኑት ሁለት ክፍለ ግዛቶች ናቸው። የሩሲያው የሳይበር ጥቃት ከተገመተው በላይ የሰፋ እንደነበር ትላንት ለምክር ቤት አባላት ይፋ ተደርጓል። የአገር ውስጥ የጸጥታ ደህንነት ጥበቃ ሚኒስቴር ባለስልጣን ጀነት ማንፍራ ያብራራሉ። We have evidence of twenty one states or election related systems in twenty. Yeah, but in no case were actual vote tallies altered in any way, shape or form. ሆኖም የምርጫ ድምፅ ቆጠራው በምን አይነት አልተሰናከልም፣ አይደል ልክ ነው። ባለሥልጣኖች የስብሰራ ጉዳት የደረሰባቸውን ክፍለ ግዛቶች ከመጥቀስ ተቆጥበዋል። በመራጮች ምዝገባ ላይም ሆነ በሌሎች ከምርጫ ጋር የተያያዙ ጉዳዮች ላይ ስለደረሰውም ነገር አልተናገሩም። ዲሞክራሲ ምክር ቤት የስልላ ኮሚቴ አባል ሴነተር ማርክ ወርነር ገልጸውታል። ይህን መረጃ ከህዝብ በመደበቅ የአገራችን የጸጥታ ደህንነት በበለጠ ይጠበቃል የሚል እምነት የለኝም። ኮኒላውሰን የተባሉ የክፍለ ግዛት ባለስልጣን ግን መረጃውን ይፋ ስለ ማድረግ ጉዳይ አስጠንቅቀዋል። ሰው በምርጫ ሥርዓታችን ላይ የሚኖረው መተማመን አስመልክቶ ስለሚያሳስበኝ እንቅልፍ ይነሳኛል። በጣም መጥፎ የሚሆነው ሰዎች የሰጡት ድምጽ ቦታ እንደሌለው አድርገው እንዲያስቡ ብናደርግ ነው። በኦባማ አስተዳደር ወቅት የአገር ውስጥ ደህንነት ጥበቃ ከፍተኛ ባለስልጣን የነበሩት ጄ ጆንሰን የክፍለ ግዛቶች ባለስልጣናት የሳይበር አደጋን ለይቶ በማምከን ተግባር የፌዴራል እርዳታ መቀበል ላይ እንዳልፈጠኑ ገልጸዋል። በምርጫ ምዝገባ ዳታ ቤት ዙሪያ የምርመራና የመቅዳት እንቅስቃሴ መብዛቱን ስናይ ስላሳሰበኝ ነበር የክፍለ ግዛቶች ባለስልጣናት ከእኛ እርዳታ እንዲጠይቁ ሳበረታታ የነበርኩት። ይሁንና ማዕከላዊነቱ የላላ የምርጫ ሂደትን እንደ ጥንካሬ አድርገው የሚመለከቱ የክፍለ ግዛቶች ባለስልጣኖች የኦባማ አስተዳደር ክፍለ ግዛቶቹ ካስፈለጋቸው ከፌዴራል እርዳታ እንዲያገኙ ማድረጉን አይቀበሉም። በፌዴራል እና በክፍለ ግዛቶች ባለስልጣኖች መካከል አለመግባባት መኖሩን የታዘቡ በምርጫ ስርዓት ወቅት ሊኖር ስለሚችል ችግር ያጠኑ የኮምፒውተር ሳይንስ ምሁር አሌክስ ሆልደርማን አስጠንቅቀዋል። በእያንዳንዱ ጉዳይ የማጥቃት ዓላማ ያላቸው ሰዎች የምርጫ መሳሪያዎችን በማሰናከል የምርጫ ድምጾችን ለመስረቅ የሚችሉበት መንገድ እንዳለን የተገነዘብ ነው። የአሜሪካ ጠላቶች ይህን የማድረግ ብቃት አላቸው። የምርጫ መሳሪያዎቹ ከኢንተርኔት ጋር ያልተያያዙ ሆነው ሳለ ለምርጫ ፕሮግራም ለማድረግ የተጠቆሙበት ሶፍትዌር ሊሰረሰር ይችላል።